29ኛው ነው የአፍሪካ ህብረት የመሪዎች ጉባኤ ዛሬ የተጠናቀቀው ለቀድሞ የኢትዮጵያ መሪዎች ለቀዳማዊ ኃይለሥላሴ፣ ለጠቅላይ ሚኒስትር መለስ ዜናዊ የመታሰቢያ ሐውልት እንዲቆምላቸው መወሰኑ ተነገረ ይላል ለአፍሪካ አንድነት ድርጅት መመስረት እንዲሁም ለአፍሪካ ህብረት መጠናከር በየወቅቱ ላደረጉት ከፍተኛ አስተዋጽኦ ነው ለቀድሞዎቹ የኢትዮጵያ መሪዎች እውቅናው እንዲሰጥ የተወሰነው ወይም መወሰኑ የተገለጠው። የእውቅና ሀሳብ የቀረበው የጋናው ፕሬዚዳንት ናና ኩፉ ኦይ መሆናቸው ተመልክቷል ይላል። የወቅቱ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስለተሰጠው እውቅና ለአገር ውስጥ መገናኛ ብዙኃን ሲናገሩ ተከታዩን ብለዋል። አገራችን ከመጀመሪያው ጀምሮ እስካሁንም ባለ ጊዜ ውስጥ ለአፍሪካ አጀንዳዎች ቅድሚያ የምትሰጥና ለአፍሪካውያን ወንድሞቻችንና አይቶቻችን በጋራ ማደግና ብልጽግና ለተቀን የምትረባረብ አገር መሆኗን ለአገር እውቅና በመስጠት በሱ ደግሞ አስተዋጽኦአቸውን ያበረከቱ መሪዎች ደግሞ የራሳቸውን ድርሻ እንዲቀበሉ ማድረግ ነው ዋናው አላማ። ከዚህ አኳያ ይሄ አንዱ የአፍሪካ ህብረት የመሪዎች ጉባኤ የተ የተቀበለው ጉዳይ ነው ስለዚህ እኛም በኩራት አመስግነናቸዋል ኢትዮጵያን እና የኢትዮጵያ መሪዎችን በዚህ ደረጃ እውቅና በመስጠታችሁ ከልብ የመነጨ ምስጋና እናቀርባለን ብለናቸዋል ለአፍሪካ መሪዎች እንደዚሁም ለአፍሪካ ህዝብ በአጠቃላይ ስለዚህ ይሄንን ሀላፊነት እንደተሸክመን ወደፊትም በቀጣይ ትውልድም በመሪዎቻችን የተጀመረው ስራ ተጠናክረው የሚቀጥል መሆኑንም በዚሁ አጋጣሚ ገልጸንላቸዋል